የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚያስተላልፍላችሁ የሐሙስ ምሽት ስርጭታችን ጀመረ።

የታጋጅ ተማሪዎች ደህንነት እንደሚያሳስባቸው በቤዛ ክፍያ ተለቀናል ያሉ ተማሪዎች ገለጹ። ሶስት መቶ ሺህ ብር እንደምንም ያውታ፣ አምስት መቶ ሺህ ብሩን በሁለት አካውንት፣ አንዱን ሁለት መቶ ሺህ ብሩን በአንድ አካውንት፣ መቶ ሺህ ብሩን ደግሞ በሌላ አካውንት ሶስት መቶ ሺህ ስላስገባ እሱን እኔ ስለነበረን በቃ ከሱ እኔ መለየት አልፈልግም፣ ከዛ እኔ ከሱ ጋር ነው የሚሄደው ምንም የለንም ብዬ ለምኘ ለምኘ

ነው እነሱን ያሳመንኩት። በቅርቡ የቤዛ ገንዘብ ከፍለናል ከፍለን ተለቀናል ያሉ ተማሪዎችን የሰማችሁት ዘገባው በአብይ ርዕሳችን ይቀርባል። ይህንና ሌሎችንም የአገር ውስጥና የውጭ አገር ዘገባዎችን ይዘን መጥተናል። ክቡራትና ክቡራን ዛሬ ሐሙስ ሐምሌ 11 2016 ዓ ም ነው።

ሳስተናግዳችሁ የማመሸው እንግዲህ ወልድ ነኝ። የዓለም ዜናውን አስማማዬ ነው ያሰማናል። ዝግጅቱን ከስቱዲዮ የሚቆጣጠርልን ኤልያስ አስማረ ነው። የምሽቱ ዋና አዘጋጅ ጽዮን ግርማ። ስርጭታችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤንስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ የጋበዝኩ። አሁን በቅድሚያ ወደ ዓለም ዜናው እናልፋለን።

ሰላም ጤና ይስጥልኝ አድማጮቻችን፣ እንደምን አላችሁ? የዝፋቱን ዜናዎችን የማሰማችሁ አስማማኝ ነው ነኝ። በቅድሚያም ዋና ዋና ዜናዎቹ ባይደን ኮቪድ ይዟቸው የኔቫዳ ምረጡ የዘመቻቸውን አቋርጠው ተመለሱ። ናይሮቢ ውስጥ የተቃውሞ ሰልፍ ማካሄድ ተከለከለ። እስራኤል ጋዛ ውስጥ ሁለት የእስላማዊ ጃር ተዋጊ አዛዦችን መግደሉን አስታወቀች። የሚሉት ከዜናዎቻችን መካከል ናቸው።

ወደ መጀመሪያው ዜና ሳልፍ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ኔቫዳ ክፍለ ግዛት ላስ ቬጋስ ከተማ ውስጥ ለትውልደ ላቲን አሜሪካ ማህበረሰብ የድጋፍ ተማጽኖ ለማቅረብ የነበራቸው እቅድ በድንገት ከተሰረዘ በኋላ ፕሬዚዳንቱ በኮቪድ-19 መያዛቸውን ዋይት ሀውስ አስታውቋል። ቀደም ብሎ ባይደን ወደ ዴላዌር ለመጓዝ ኤርፎርስ ዋን ፕሬዚዳንት አውሮፕላን ላይ ሲሳፈሩ ለጋዜጠኞቹ ደህና ነኝ ብሏቸዋል።

የ81 ዓመቱ ባይደን ኮቪድ እንደያዛቸው የታወቀው ትላንት ላስ ቬጋስ ላይ ከተገኙበት የመጀመሪያው የምርጫ ዘመቻቸው ተከትሎ መሆኑ ተመላክቷል። የዋይት ሀውስ ቤተ መንግስት ቃል አቀባይ ካሪን ዣን ፒየር ባወጡት መግለጫ የኮቪድ-19 ክትባት ከነ ማጠናከሪያው የተከተቡት ባይደን መለስተኛ የሆነ የኮቪድ መ ምልክት እንዳላቸው ተናግረዋል። ፕሬዚዳንቱ ዴላዌር ሮቦት በሚገኘው መኖሪያ ቤታቸው ራሳቸውን ለይተው ተቀምጠው ሙሉ ስራቸውን እያከናወኑ እንደሚቀጥሉም ቃል አቀባያቸው አመላክተዋል።

በሌላ በኩል የፕሬዝዳንቱ ሐኪም ባወጡት መልእክት ተከታታይ የአፍንጫ ፈሳሽ፣ ሳልና አጠቃላይ የድካም ስሜት የሚታይባቸው ፕሬዝዳንቱ የአተነፋፈስ ሁኔታቸው፣ የሰውነት ሞቀታቸውና የደም ውስጥ ኦክስጅን መጠናቸው በሙሉ በጥሩ ሁኔታ ላይ መሆኑን አመልክተዋል። ፓክስሎቪድ የተባለው መድኃኒትም እንደተጀመረላቸውም ገልጸዋል። በተያያዘ ዜና ባይደን በድጋሚ ለመመረጥ ከሚያደርጉት ፉክክር እንዲወጡ ትላንት በዲሞክራቲክ ፓርቲያቸው አባል ተጠይቀዋል። ዲሞክራቱ የዩናይትድ ስቴትስ ምክር ቤት አባል አዳም ሺፍ

ባወጡት መግለጫ ዶናልድ ትራምፕ ቢያሸንፉ ራሱን የዲሞክራሲያችንን መሰረት የሚያናጋ አደጋ ይሆናል በማለት ያስጠነቀቁ ሲሆን ባይደን ማሸነፍ የመቻላቸው እድል በእጅጉ አሳስቦኛል ብለዋል። ይህ በእንዲህ እንዳለ ባይደን ከሁክሩ እንዲወጡ አንዳንድ የፓርቲያቸው አባላት የሚያቀርቡት ጥሪ ቢቀጥልም ዲሞክራቶች እንደ አውሮፓውያን አቆጣጠር ከነሐሴ 19 እስከ ነሐሴ 22 በሚካሄደው የፓርቲያቸው ብሔራዊ ጉባኤ

በፊት ከሁለት ሳምንት ቀደም ብለው ፕሬዚዳንቱን በይፋ ፕሬዚዳንታዊ እጩ አድርገው ለመሰየም በኢንተርኔት አማካኝነት የድምፅ አሰጣጥ ሊያከናውኑ አቅደዋል። አሶሲየት ፕሬስ እንደዘገበው የዲሞክራቲክ ፓርቲው ብሔራዊ ጉባኤ የደንቦች ኮሚቴ ይፍታችን አርብ በቅዱ ዙሪያ ይነጋገራል። ትላንት ረቡ ለአባላቱ በተላከው ደብዳቤ መሰረት የድምፅ አሰጣጡ እንደ አውሮፓውያን አቆጣጠር ከናሲ ሰባት በፊት ይካሄዳል።

በሌላ ዜና የቀድሞ ፕሬዚዳንት ዶናልድ ትራምፕ እጩ ምክትል ፕሬዚዳንታቸው አድርገው የመረጧቸው ሴናተር ጄዲቫንስ ትናንት ረቡዕ ማታ በሪፐብሊካን ፓርቲው ብሔራዊ ጉባኤ ላይ ዋናው ተናጋሪ ሆነው አምሽተዋል። እጩ ምክትል ፕሬዚዳንታቸውን በይፋ የተቀበሉት ጄዲቫንስ የዕለቱ የጉባኤ ርዕስ ሆነው አሜሪካን እንደገና ጠንካራና ድርጋት በሚለው የብሔራዊ ጸጥታና ፖሊሲ ላይ ያተኮረ ንግግር አድርገዋል።

የኬንያ ፖሊስ በዋና ከተማ ናይሮቢ ላልተወሰነ ጊዜ የተቃውሞ ሰልፍ መከልከሉን አስታወቀም። ፖሊስ የተቃውሞ ሰልፎች በሰላማዊ መንገድ መከናወናቸውን ለማረጋገጥ የአመራር ችግር አለብን የሚል ምክንያት ሰጥቷል። ዛሬ ሀሙስ ተቃዋሚዎች ፕሬዚዳንቱ ስልጣን እንዲለቁ በመጠየቅ ጽህፈት ቤታቸው ደጃፍ ሰልፍ ለማካሄድ ካወጡት እቅድ በጥቂት ሰዓታት ቀደም ብሎ ክልከላው መታወጁን አሶሽትድ ፕሬስ ዘግቧል።

ተጠባባቂ የፖሊስ ዋና ተቆጣጣሪ ዳግላስ ካንጃ ባወጡት መግለጫ የአመራር እጥረት በመኖሩ የጸጥታ ስርዓት ማስከበር ላይ ችግር ፈጥሯል ማለታቸው ተመልክቷል። በሰሞኑ የተቃውሞ ሰልፎች በርካታ የንግድ ድርጅቶች መዘረፋቸውና መቃጠላቸውም ተዘግቧል። ዛሬ ናይሮቢ ውስጥ አልፎ አልፎ የተቃውሞ ሰልፈኞች የታዩ ሲሆን ወደ ፕሬዚዳንቱ ጽህፈት ቤት የሚወስዱ ዋና ዋና ጎዳናዎችም ተዘግተዋል። ባለፈው ሰኔ ወር መጀመሪያ የግብር ጭማሪ የሚያስከትለው የፋይናንስ ረቂቅ ህግ እንዳይጸድቅ በመጠየቅ በተጀመረውና ለአንድ ወር በዘለቀው የተቃውሞ ሰልፍ

ቢያንስ 50 ሰዎች መገደላቸውን የሀገሪቱ የሰብአዊ መብቶች ኮሚሽን አስታውቋል። የእስራኤል ጦር ኃይል ዛሬ ሐሙስ ጋዛ ከተማ ውስጥ ባደረሰው የአየር ጥቃት ሁለት ከፍተኛ የእስላማዊ ጂሃድ ቡድን ከፍተኛ አዛዦችን ገድለናል ሲል አስታወቀ። ከተገደሉት የእስላማዊ ጂሃድ ተዋጊ አዛዦች መካከል አንደኛው እንደ አውሮፓውያን የቀን አቆጣጠር ጥቅምት ሰባት በደቡባዊ እስራኤል በተፈጸመው ጥቃት ሲሳተፈ መሆኑን የእስራኤል መከላከያ ኃይል አስታውቋል።

የስራኤል ኃይሎች ማዕከላዊ ጋዛ ውስጥም የአየር ጥቃት ያደረሱ ሲሆን የምድር ጦሩ ታንከኞች ደቡባዊ ጋዛ ራፋ ከተማ ውስጥ ዘልቀው በመግባት የማጥቃት እርምጃ መውሰዳቸውም ተገልጿል። ይህም እንዲህ እንዳለ ዓለም አቀፉ የቀይ መስቀል ኮሚቴ ዛሬ ባወጣው መግለጫ ደቡባዊ ጋዛ ውስጥ በቀጠለው ውጊ የተነሳ ስድሳ አልጋዎች ያሉት የቀይ መስቀል ሆስፒታልን ጨምሮ የጤና ተቋማቱን በሙሉ በጽኑ የተጎዱ ቁስለኞችን ለመንከባከብ የማይችሉበት ደረጃ እየደረሱ መሆናቸውን ጠቅሶ አስጠንቅቋል።

ብሪታንያ ውስጥ የተሰበሰቡት የአውሮፓ መሪዎች ከሩሲያ ጋር እየተዋጋች ላለችው ለዩክሬን በሚሰጡት ድጋፍ አንድነት እንዲኖራቸው ጥሪ በማቅረብ ጉባኤያቸውን ጀምረዋል። የዩክሬን ፕሬዚዳንት ቮሎድሚር ዜሌንስኪ በበኩላቸው በቅርቡ ሞስኮ ውስጥ ከሩሲያ ፕሬዚዳንት ቭላድሚር ፑቲን ጋር የተገናኙትን የሃንጋሪ ጠቅላይ ሚኒስትር ቪክቶር ኦርባንን ስማቸውን ሳይጠሩ ነቀፋ ሰንዝረዋል።

ዛሬ ኦክስፎርድ ከተማ አቅራቢያ በሚገኘው ቤልሃይም ቤተመንግስት የተጀመረው የአውሮፓ የፖለቲካ ማህበረሰብ ጉባኤ የከፈቱት የብሪታንያ ጠቅላይ ሚኒስትር ኪር ስታርመር የአውሮፓ ሀገሮች ዩክሬን እንደሚደግፉ እንዲያረጋግጡና የሩሲያ ወራ በአንድነት እንዲቃወሙም ጥሪ አቅርበዋል። በጉባኤው ላይ በከፍተኛ እንግድነት የተገኙት የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ የአውሮፓ ሀገሮች ስለሚሰጡት ድጋፍ አድናቆታቸውን ገልጸው፣ ፑቲን በእውነት ጠንካራ ከሆኑ መሪዎች ጋር ግንኙነት ሊኖራቸው አይችልም ብለዋል።

በመጨረሻም በፓሪስ ኦሎምፒክ የችቦ ቅብብል ላይ ጥቃት ለማድረስ በማቀድ የተጠረጠረ የናዚ ርዕዮተ ዓለም አቀንቃኝ አስራናል ስትል ፈረንሳይ አስታወቀች። የኦሎምፒክ ውድድሮችን ከመጀመራቸው አስቀድሞ በፈረንሳይና በውጭ ባሏት ግዛቶች ለወራት ሲዘዋወር የቆየው የኦሎምፒክ ችቦ ቅብብል ወደ መጠናቀቁ ባለበት በዚህ ወቅት የጸረ ሽብር ፖሊሶች ተጠርጣሪውን ትላንት ረቡዕ እንደያዙት የፈረንሳይ የአገር ደህንነት ሚኒስትር ጀራልድ ዳሚኒን አስታውቀዋል።

ቀኝ ክንፍ አክራሪው ተጠርጣሪው ምስራቅ ፈረንሳይ አልሳስ በተባለች ከተማ መኖሪያ ቤቱ መያዙን የፓሪስ አቃቢ ቢሮ አመልክቷል። ለፓሪስ ኦሎምፒክስ ደህንነት ጥበቃ 45 ሺ ፖሊሶችና 10 ሺህ የጦር ሰራዊት ወታደሮች ተመድበዋል። በሚቀጥለው ሳምንት አርብ እንደ አውሮፓያን አቆጣጠር ሐምሌ 26 ለሚለው ና 10 ሺህ አትሌቶች በሜዲናዋ መሀል በሴን ወንዝ ላይ በጀልባ በሚያልፉበት የፓሪስ ኦሎምፒክ መክፈቻ በዓል ዝግጅት እየተደረገ ሲሆን በብዙ ሺህ የሚቆጠሩ የጸጥታ ኃይሎች የወንዙና

የአካባቢውን ደህንነት ይቆጣጠራሉ ተብሏል። አድማጮቻችን፣ የሰዓቱ ዜናዎች እነዚህ ነበሩ። ለቀሪ ዝግጅቶች ወደ እንግዱ ልመልሳችሁ።

አስማማዊ የነውን ለዓለም ዜናዎችን እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ሳስተናግዳችሁ የማምሻውን ግዲ ልነኝ። ስርጭቱን ከስቱዲዮ የሚቆጣጠርልን ኤልያስ አስማረ፣ የዌብና ማኅበራዊ ሚዲያ አሰናጃችን አበባየው ገበያው፣ የምሽቶ ዋና አዘጋጅ ጽዮን ግርማ። አሁን ወደ ምሽቱ አብይ ርዕስ ዘገባችን እናልፋለን።

በመግቢያው ላይ እንደሰማችሁት የታጋች ተማሪዎች ደህንነት እንዳሳሰባቸው በቤዛ ክፍያ ተለቀቅን ያሉ ተማሪዎች ገለጹ ይላል ለምሽቱ የመረጥነው ነው አብይ ርዕስ። በኦሮሚያ ክልል ሰሜን ሸዋ ዞን በገርበ ጉራቻ ከተማ አቅራቢያ ከሁለት ሳምንት በፊት ጀምሮ እስከ አሁን በታጣቂዎች ታግተው የሚገኙ የደባርቅ ዩኒቨርሲቲ ተማሪዎች ደህንነት እንደሚያሳስባቸው በቅርቡ የቤዛ ገንዘብ ከፍለን ተለቀናል ያሉ ተማሪዎች ገልጸዋል።

ለደህንነታቸው በመስጋት ስማቸውን በሚስጥር እንድንይዝ የጠየቁን ለአሜሪካ ድምፅ አስተያየታቸውን የሰጡት ተማሪዎች ሸኔ ብለው በጠሩት ታጣቂ ቡድን ታግተው መቆየታቸውንና ከ50 ሺህ እስከ 300 ሺህ ብር የቤዛ ገንዘብ ከፍለው መለቀቃቸውን ተናግረዋል። በታጣቂ ቡድኑ ቁጥጥር ስር በነበሩባቸው ቀናት ብዙ ድብደባና እንግልት ይደርስብን ነበር ያሉት ተማሪዎቹ አሁንም በታጣቂዎቹ እጅናቸው ያሏቸው 67 ታጋቾች

በከፍተኛ ስቃይ ውስጥ መሆናቸው በእጅጉ አሳስቦናል፣ ሲሉም አመልክተዋል። አስቴር ምስጋናው ዝርዝሩን ይዛለች።

ባለፈው ሰኔ 26 ቀን 2016 ዓ ም ከአማራ ክልል ወደ አዲስ አበባ ሲጓዙ በኦሮሚያ ክልል ገርባ ጉራቻ ከተማ አቅራቢያ ከታገቱ የዩኒቨርሲቲ ተማሪዎች አንዱ እንደነበርና የሲዳማ ክልል ተወላጅ መሆኑን የነገረን አስተያየት ሰጪ ከሰኔ 26 ቀን እስከ ሐምሌ 2 ቀን 2016 ዓ ም ሸኔ ብሎ በጠራቸው ታጣቂ ኃይሎች ታግቶ መቆየቱን አስታውሶ ከተጠየቀው ብር 500 ሺህ የቤዛ ገንዘብ ውስጥ

በቤተሰቦቹ የተሰበሰበው ብር 300 ሺህ በባንክ በኩል እንዲላክላቸው ታጣቂዎቹ በመስማማታቸው ገንዘቡ ተልኮ መለቀቁን ለአሜሪካ ድምፅ ገልጿል። የከፋ ጉዳት ሊደርስበት እንደሚችል በመስጋት ስሙን በይፋ እንዳን ጠቅስ የጠየቀን ይኸው ተማሪ ታግቶ በቆየባቸው ቀናት ደርሶብኛል ባለው ስቃይ ብዙ ማውራት እንደማይችል እና በአሁኑ ሰዓት በሕክምና ላይ እንደሚገኝ አመልክቷል።

ይችላል። አንድ ሶስት መቶ ሺህ ብር እንደምንም ያው ከአምስት በመቶ ሺህ ብሩ ሁለት አካውንት ነው። አንዱ ሁለት መቶ ሺህ ብሩን በአንድ አካውንት፣ መቶ ሺህ ብሩን ደግሞ በሌላ አካውንት ገና ብሩን በማን አካውንት ነው ብሩ የገባው? ሶስት መቶ ሺህ ብሩ ሁለት መቶ ሺህ

በተመሳሳይ ምክንያት ስሙን መጥቀስ ያልፈለገ የሲዳማ ክልል ተወላጅ መሆኑንና ከእገታው ገንዘብ ከፍሎ መለቀቁን የነገረን ተማሪ በታጣቂዎቹ ቁጥጥር ስር በነበረበት ወቅት ከፍተኛ እንግልት እንደደረሰበት ገልጾ ሌሎች ስልሳ ሰባት ታጋቾችም በስቃይ ውስጥ ናቸው ብሏል። ያው መንገድ ላይ ያለው በጣም ስቃይ ነው። እያባረሩ በዱላ ምናምን እየመቱ ነው የሚሄድ በዛ ያው ደቡብ ልጆች ሰባ ነበረን ሶስት ስንወጣ ስልሳ

ሰባት ሰው እስካሁን እዛው ታግቶ ነበረ። አንተ መቼ ነው የወጣኸው? እኔ አሁን ስድስት ቀን ይሆናል ከወጣሁ። ከፍለ ነው በነፃ ነው የወጣኸው? ከፍለ። የኔ ጓደኛ አብረን የጠፋነው ሶስት መቶ ሺህ ከፍሎ፣ ከዛ በኋላ እኔ ሀምሳ ሀምሳ ሺህ ከፍዬ ነው ወጣውት። መጀመሪያ ስንት ነበር የተጠየቅከው?

እኔ አምስት መቶ ሺህ መጀመሪያ የድሀ ልጅ ነኝ ምንም የለንም ምናምን ብዬ፣ ከዛ በኋላ ጋለም ላይ የሆነ ልጅ ኦሮሞ ልጅ አለ እሱም ለምኖ ነበረ። ይህ ምንም የላቸውም አባቱ የእሱ አባቴ አሁን አሞት የሆስፒታል ተኝቶ ነው አለው እኔ ከእሱ ጋር ሆኜ እየደወልኩ ነው ብሎ ልጁ በደምብ ለምኖ ነበረ። በቃ እሱ

ብር የሚሰጥ አይደለም። ምንም የለውም ምናምን ብሎ ሲለምኑ ከዛ በኋላ እሺ ብሎ ያው ልጁም ያኛው ሶስት መቶ ሺህ ስላስገባ እሱን እኔ ስለነበረን በቃ ከሱ እኔ መለየት አልፈልግም፣ ከዛ እኔ ከሱ ጋር ነው የሚሄደው ምንም የለንም ብዬ ለምኘ ለምኘ ነው እነርሱን ያሳመንኩት። ሁለት ከፍለን ወተናል። አንዱ ያው የሆነ ማታ

ሌላ ቦታ እያስቀየሩ መንገድ ላይ አምልጦ ወጥተዋል። አንድ መቶ አራት ኦሮሞ ልጆች ሰላሳ ስድስት የሚሆኑት በነፃ ተለቀዋል። እኛ ሶስት ስንወጣ እዛ የሚቀረው ስልሳ ሰባት ሰው ነው። በዱላ ብር ያስመጡ እያሉ በዱላ ይመታሉ፣ ይደበድባሉ። ከዛ ብዙ ሲላይ ነው የማያሳዩት። ደግሞ መተኛውም ቦታ የለም ያው መሬት ላይ ነው ምንተኛው። ያው ከዘጋጁ ብር ምናምን እያሉ አዎ፣ ያስደውላሉ። እነሱ ናቸው የሚደውሉ ወይስ እናንተ ናችሁ?

በራሳቸው ስልክ ነው የሚደውሉት። ይኸው ተማሪ ለጉዞ ከተነሳበት ቀን ጀምሮ ለአጋቾቹ መረጃ የሚሰጥ ግለሰብ አብሯቸው በአውቶቡስ ተሳፍሮ እንደነበር አክሎ ገልጿል። ከደባርግ ተነስተን እስከ ጎንደር እስከ ባህር ዳር በሌላ ትራንስፖርት መጥተን ጎንደር ባህር ዳር አድረን ከዛ ባህር ዳር ቲኬት ቆርጠን እኛ የመጣነው አንድ መኪና ከተሳፋሪ ጋር ነው፣ ተሳፋሮች ጋር ነው መጣነው እሱ ተሳፋሪ ሆኖ ትኬት ቆርጦ አድሮ

ከዛ በኋላ ያው በእኛ መኪና ላይ ነው የመጣው። አሁን እኛ መኪና ሙሉ በሙሉ ተማሪ ሳይሆን የሶስተኛ መኪና ግማሽ ነው ተማሪ ተማሪ ግማሽ ነው እንጂ ተሳፋሪዎችም ነበሩ። የሆነ ለእነርሱም ኢንፎርሜሽን የምንሰጠው ከባህር ዳር ጀምሮ ከእኛ ጋር ነበረ።

መረጃ እየሰጠ በቃ ይኸው እስከዚህ ደርሰናል፣ ምናምን እያለ እኛ ወደ ቤተሰብ የሚል እየመሰለን በቃ እኛ ያው አልተረዳንም። ከዛ የሸኔዎቹ በቃ መጥቶ እኛንም ከበቡ፣ መኪናውንም አቆሙ።

የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ሸኔ ሲሉ በጠሯቸው ታጣቂዎች እንደታገቱ ከገለጿቸው 167 ተማሪዎች ውስጥ እስካለፈው ሳምንት ረቡዕ ሐምሌ 2 ቀን 2016 ዓ ም ምሽት ድረስ 160 ዎቹን በማስለቀቅ ወደ ቤታቸው እንዲሄዱ ለማድረግ ተችሏል ሲሉ ለአሜሪካ ድምፅ ማስታወቃቸው ይታወሳል።

መንግስት አካሄድኩት ስላለው ታጋዥ ተማሪዎችን የማስለቀቅ ዘመቻ የጠየቅናቸው ቤዛ ከፍለን ተለቀቅን ያሉ ተማሪዎች ግን በመንግስት በተገለጸው ደረጃ ያዩት ምንም አይነት ጥረት አለመኖሩን አስረድተዋል። ምንም ሌላ እንቅስቃሴ የለም። ያው እኛ የቆየ ነው። ያው ብቻችን ነው።

ያው የቆየ ነው። ምንም መንግስት ምንም ያደረጉት ግረት የለም። ተማሪዎቹ በሰጡት ምላሽና በታጋቾቹ ወቅታዊ ሁኔታ ላይ ተጨማሪ መረጃ ለማግኘት ለኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ሀይሉ አዱኛ የእጅ ስልክ ላይ ብንደውልም ስልኩ ባለመነሳቱ ምክንያት አስተያየታቸውን ማካተት አልቻልንም። የደባርቅ ዩኒቨርሲቲ የአራተኛ ዓመት የአካውንቲንግና ፋይናንስ ትምህርት ክፍል ተማሪ መሆኑን የገለጸልንና በተመሳሳይ የደህንነት ስጋት ምክንያት ስሙ በይፋ እንዳንጠቅስ የጠየቀን አስተያየት ሰጪ

ታጣቂዎቹ በመጀመሪያ አግተው ከወሰዷቸው ስፍራ ወደ ሌላ ስፍራ በጨለማ ሲያዘዋውራቸው ተነጥሎ ጠፍቶ እንዳመለጠ ይናገራል። ወደ ወለጋ ሊወስድን ማለት ነው። ከሌሊቱ አስር ሰዓት ድረስ ነው ቆየ ነው ባለፈ አቋርጠን ሲነ ዜና ያመለጥኩት ከሌሊቱ አስር ሰዓት አካባቢ ነው። እንዴት አመለጥካቸው? አንተ እየወሰዷችሁ እያለ

ሰዎች ዝናብ ዘንቦ ነበር። ክሪን እዛ በኋላ ዝናብ ውስጥ የሚጓዝ የሆነ ወንዝ ነገር አለ። ወንዙ ውስጥ ነው የወደቀችው። እሷን ለማውጣት ወደዚህ ወዲያ ሲሉ አጋጣሚ ትንሽ ጨለማ ስለሆነ ያኛን አጋጣሚ ተጠቅመ ነው ያወጣት። አብዛኛዎቹ ተማሪዎች ናቸው። ሌሎቹ ግን ከባህር ዳር ወደ አዲስ አበባ ላይ ስራ እየሄዱ ያሉ ብዙ ሰዎች ናቸው ያሉት። አባቶችን እናቶች ማለት ነው። አጠቃለን እዛ ጭቃ አፈሩ ላይ ማደር ነው ሚግ ምናምን ያለን ከተገኘ ነው ሚግ የሚሰጡት ባለበለዚያ በ

ይህ በእንዲህ እንዳለ የታገቱ ተማሪዎችን ለማስለቀቅ በወላይታ ሶዶ አካባቢ ያሉ ወጣቶች ገበያ ላይ ጨርቃ አንጥፈው እየለመኑ መሆናቸውን ያነጋገርናቸው ወጣቶች ገልጸውልናል።

ወጣቶቹ እንደሚሉት መንግስት የታገቱ ተማሪዎችን አስለቅቄያለሁ ብሎ ያሰራጨው ዘገባ ለተጠየቀው የማስለቀቂያ ገንዘብ ልመና ስንወጣ ህዝቡ ገንዘብ እንዳይሰጠን እንቅፋት ፈጥሮብናል ብለዋል። እርዳታ እየለምን

ነው እየለመነን ተማሪዎች ቃለ እየለመነን ነው እና ከሌላ ወረዳን ገብቶ እዛዞን እየለመኑ ውሎ ነበሩ። ስንጠይቋቸው ማንም አልተለቀቀም እስከሆነ ወደ እኛ ጋር ያሉት ማለት ነው ተማሪ ሳይለቀቅ ተለቋል ምናምን ሲል

ዛሬ በጣም ብዙ ሰዎች የተለቋል ምንድን ነው እናንተ እየጠየቃችሁ ያላችሁ ምናምን እያለ እያስቸገረ ነው። ከእገታው ያመለጡና የተለቀቁ ተማሪዎችም ሆኑ የኦሮሚያ ክልል መንግሥት ሸኔ ሲሉ ለድርጊቱ ተጠያቂ ያደረጉት የኦሮሞ ነፃነት ሰራዊት ቃል አቃባይ ኦዳ ተርቢ በቅርቡ ለአሜሪካ ድምጽ በሰጡት ቃል ድርጅታችን በዚህ አይነት ወንጀል እጁ የለበትም፣ ይህ አይነቱ ወንጀል በመንግስት ድክመት እየተፈጸመ ስለሆነ ከኃላፊነት ለመሸሽ ሲሉ እኛን ይወነጅላሉ ሲሉ

ክሱን አስተባብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ሰሞኑን ባወጣው ሶስተኛ አመታዊ ሪፖርቱ በተለይ በአማራና በኦሮሚያ ክልሎች እየተፈጸሙ ያሉ እገታዎች አሳሳቢ መሆናቸውን አመልክተዋል። ካለፈው አመት ሰኔ ወር 2015 ዓ.ም እስከ ሰኔ ወር 2016 ዓ.ም ያለውን ጊዜ የሚሸፍነው ይኸው የኮሚሽኑ ሪፖርት በሲቪል ሰዎች ላይ በትጥቅ ግጭቱ እንዲሁም በግጭቱ አውድ ውስጥ ከሚደርሱ የሰብአዊ መብቶች

ቶች በተጨማሪ የታጠቁ ሰዎችን ኢላማ ያደረጉ እገታዎች አሳሳቢነት ከፍተኛ ትኩረትን የሚሻ ጉዳይ ነው ማለቱ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው። አስቴር ምስጋናውን ለዘገባዋ እናመሰግናለን። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው።

ያደመጣችሁት የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በኩመር የስደተኞች መጠለያ ጣቢያ ጥቃት አስር የፖሊስ አባላት መገደላቸው ተገለጸ ይላል ቀጣዩ ዘገባ።

በምዕራብ ጎንደር ዞን በሚገኘው የኩመር የስደተኞች መጠለያ አቅራቢያ በሚገኝ አንድ የፌዴራል ፖሊስ ጣቢያ ላይ ታጣቂዎች ፈጸሙት በተባለ ጥቃት አስር የፖሊስ አባላት ሳይገደሉ እንዳልቀሩ መረዳቱን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ለአሜሪካ ድምፅ አስታውቋል።

በመጠለያው የሚኖሩ ስደተኞችም ትላንት ረቡዕ ንጋት ላይ በተደረገ የተኩስ ልውውጥ መጠለያውን ሲጠብቁ የነበሩ የጸጥታ ኃይሎች መገደላቸውን ተናግረዋል። ስለ ጉዳዩ ከአማራ ክልላዊ መንግስት ኃላፊዎች እንዲሁም ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ገብረ ሚካኤል ገብረ መድን ዝርዝሩን ይዘዋል።

በአማራ ክልል ምዕራብ ጎንደር ዞን የሚገኘውን የኩመር መጠለያ ጣቢያ በሚጠብቀው የአቅራቢያው ፖሊስ ጣቢያ ላይ ትላንት ረቡዕ ሐምሌ 10 ቀን 2016 ዓ ም ንጋት ላይ ታጣቂዎች በከፈቱት ተኩስ አስር የጣቢያው ፖሊሶች መገደላቸውን ስደተኞች ተናግረዋል። ሱዳናውያን ኤርትራውያንና ደቡብ ሱዳናውያን ስደተኞች በሚገኙበት የኩመር መጠለያ ጣቢያ ነዋሪ የሆነና በደህንነቱ ስጋት ስሙ እንዳይጠቀስ የጠየቀ አንድ ሱዳናዊ ስደተኛ ለአሜሪካ ድምፅ በሰጠው ቃለ መጠይቅ

በታጣቂዎቹ ተፈጸመ ስለተባለው የትላንቱ ጥቃት ያስረዳል። ከንጋቱ 11 ሰዓት ገደማ የተጀመረው የተኩስ ልውውጥ ለ30 ደቂቃ ያህል ቆይቷል። በተኩስ ልውውጡ ከተገደሉትና ከቆሰሉት የፖሊስ አባላት በተጨማሪ ታጣቂዎቹ ሁለት ሰዎቹንም አግተው ወስደዋል። አንድ የስምንት ዓመት ሱዳናዊ ስደተኛ ልጅም በተኩስ ልውውጡ በበራሪ ጥይት እጁ ላይ ተመትቶ ቆስሏል። ሌላው ስደተኛ ግን ሰላም ነው።

ስለ ጉዳዩ ለአሜሪካ ድምፅ በኢሜይል ማብራሪያ የሰጠው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህፃሩ ዩኤንኤችሲአር ትላንት ረቡዕ ከንጋቱ 11 ሰዓት ላይ በኩመር መጠለያ በሚገኘው የፌዴራል ፖሊስ ጣቢያ ላይ የተቀናጀ ጥቃት መፈጸሙንና በጥቃቱም አስር የፖሊስ አባላት ሳይገደሉ እንዳልቀሩ መረዳቱን አስታውቀዋል። በጥቃቱ ብዛታቸው ያልተገለጸ የፖሊስ አባላት መቁሰላቸውን የጠቀሰው ተቋሙ በታጣቂዎቹ ታግተው የተወሰዱም እንዳሉ ጠቁመዋል።

አንድ ልጅም በበራሪ ጥይት እጁን ተመትቶ ቆስለዋል ብለዋል። ዩኤንኤሲአር በመግለጫው የተቋሙ አምቡላንሶች ቁስለኞቹ በገንደ ውሃ ከተማ የሕክምና እርዳታ እንዲያገኙ ማገዛቸውንም አክሎ አመልክተዋል። ስሙ እንዳይጠቀስ የጠየቀን አንድ ኤርትራዊ ስደተኛም ሁኔታው በስደተኛው ዘንድ ከፍተኛ ጭንቀት መፍጠሩንም አስረድተዋል። ከምወለዲ ከምጌጣት ከምሕጻናት ወላጆች፣ እናቶች፣ ሕጻናትና ሁሙማን በሁኔታው እጅግ ተደናግጠዋል።

ካለብን የተጓደለ የኑሮ ሁኔታ በተጨማሪ እንዲህ አይነት ክስተት ሲያጋጥም የአእምሮ ውጥረት ፈጥሮባቸዋል። ከዚህ በኋላ ወደ የት እንሄዳለን እያሉ ይጠይቃሉ። ቀጥሎ ምን እንደሚፈጠር ፈጣሪ ብቻ ነው የሚያውቀው። በጉዳዩ ላይ አስተያየት እንዲሰጡን የጠየቅናቸው በኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት የጎንደር ማስተባበሪያ ቢሮ ኃላፊ አቶ ኢሳይያስ ዮራ ግጭት መኖሩን ሰምቻለሁ፣ ስለደረሰው ጉዳት ግን የተረጋገጠ መረጃ የለኝም ብለዋል።

ከስደተኞች አገልግሎት ዋና ቢሮ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ከአማራ ክልላዊ መንግሥት ከወረዳ ጀምሮ በየደረጃው ያሉ ኃላፊዎች አስተያየት እንዲሰጡን ብንጠይቅም ስልክ ባለማንሳታቸውና አንስተውም ምላሽ ባለመስጠታቸው በዚህ ዘገባ አስተያየታቸውን ማካተት አልቻልንም። ለአሜሪካ ድምፅ አስተያየታቸውን የሰጡ ስደተኞች ከተኩስ ልውውጡ በኋላ አካባቢውን የመከላከያ ሰራዊት እንደተቆጣጠረው ተናግረዋል።

የመጠለያ ጣቢያውን ጥበቃ በተመለከተ ግን ያደረባቸው ስጋት አለመቀረፉን ሳይገልጹ አላለፉም። የሚመለከታቸው አካላት ደህንነቱ ወደ ተረጋገጠ ቦታ እንዲያዛውሯቸው፣ አሊያም ወደ ሦስተኛ ሀገር እንዲወስዷቸው፣ ያም ካልሆነ ወደ ሀገራቸው እንዲመልሷቸው ስደተኞቹ መጠየቃቸውን አስታውሰዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።

ገብረ ሚካኤል እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ስርጭታችን ነው። የአሜሪካ ምርጫንና ዛሬ ምሽት የሚጠናቀቀውን የሪፐብሊካን ፓርቲውን ብሔራዊ ጉባኤ በተመለከተ ዘገባዎች ይኖሩናል። ወደ በኋላ ላይ ባልደረባችን ሀብታሙ ስዩም ጉባኤው ከሚካሄድበት ሚልዎኪ ዊስካንሰን በቀጥታ ስርጭት እናገኘዋለን። ቀጥሎ የምናልፈውም ከዚሁ ጉዳይ ጋር ወደሚገናኝ ዘገባ ይሆናል።

የሪፐብሊካን ፓርቲውን በመወከል በምክትል ፕሬዝደንትነት እንዲወዳደሩ እጩ ሆኖ የተመረጡት ጄዲ ቫንስ ትላንት ረቡዕ በተካሄደው የፓርቲው ጉባኤ የሶስተኛ ቀን ውሎ መድረኩን ይዘው አምሽተዋል። ከዶናልድ ትራምፕ ጎን ሆኖ የሚወዳደሩት ጄዲ ቫንስ የውጭ ፖሊሲና ደህንነትን በተመለከተ የሚከተሉት ፖሊሲ መሪ ቃል አሜሪካ ትቅደም እንደሆነ ተናግረዋል። የቪኦኤ የኮንግረስ ዘጋቢ ካትሪን ጂፕሰን የላከችው ዘገባ ነው እንደሚከተለው ተናግረዋል።

የሪፐብሊካኑን ፓርቲ በመወከል በምክትል ፕሬዚደንትነት ለመወዳደር እጩ ሆነው የተመረጡት እንደራሴው ጄዲ ቫንስ በብሔራዊ የፖለቲካ መድረክ ላይ ለመጀመሪያ ጊዜ ባደረጉት ንግግር የሥራ ዕድልን በተመለከተና በሌሎችም ጉዳዮች ለአሜሪካውያን ቅድሚያ እንደሚሰጡ ተናግረዋል። የውጭ ሠራተኞችን ማስመጣት ይበቃናል። አሜሪካውያን ጥሩ ሥራና ደሞዝ እንዲያገኙ እንታገላለን።

በመላ አሜሪካ በአንጻራዊነት ብዙም የማይታወቁት ጄዲ ቫንስ የየል ዩኒቨርሲቲ የሕግ ምሩቅና በአሜሪካ ሠራዊት ውስጥ ለስድስት ዓመታት ያገለገሉ ሲሆን በሰኔት አባልነት የቆዩት ለአንድ ዓመት ከመንፈቅ ብቻ ነው። በመድረኩ ላይ ያስተዋወቋቸው ባለቤታቸው ኡሻ ቫንስ ነበሩ። ሀገራችን ከፍተኛ ተግዳሮቶች በገጠማት በዚህ ወቅት ለመሪነት መርጣችሁታል። በርሱ ላይ እምነት በመጣላችሁ

ምስጋናዬ ከፍ ያለ ነው። የትላንቱ ምሽት ለጄዲ ቫንስ ራሳቸውን ለሕዝብ ያስተዋወቁበት መድረክ ብቻ ሳይሆን በውጭ ጉዳይ ፖሊሲ ላይ ያላቸውን ግንዛቤ የሚያሳዩበት ነበር። አጋሮቻችን የዓለም ሰላም በመጠበቅ ረገድ ድርሻቸውን እንዲወጡ እናደርጋለን። የአሜሪካ ታክስ ከፋዮችን ደግነት እና እምነት የሚንዱ ሀገራት ከዚህ በኋላ

በነጻ የሚያገኙት ነገር የለም። ከየግዛቱ የመጡት የፓርቲ ወኪሎች ቫንስ ልምድ ያላቸው አለመሆኑ አያሳስባቸውም። ዋልተር ጉድዋተር ከቴክሳስ ወኪሎች አንዱ ናቸው። የመረጥነው መሪ ሊሆን የሚችል ሰው ነው። መሪ ሊሆን እንደሚችል አስመስክሯል። ደግሞም እንደ እኛ በእድሜ የገፋ አይደለም። ቫንስ ከዚህ በፊት በትረምፕ ላይ ሰንዝረውት የነበረው የሰላ ትችትም እንደማያሳስባቸው ወኪሎቹ ይናገራሉ።

ሎሪ ሺፈር ከኢሊኖይ ግዛት ወጣት መሆኑንና በአስተሳሰብ ሊቀረጽ የሚችል መሆኑን ወድጀዋለሁ። አሜሪካ ትቅደም የሚለውን መሪ ቃሉ በማድረጉም አመሰግነዋለሁ። በትራምፕ ስር ሆነው እየተማሩ የበለጠ ሊያገለግሉ ይችላሉ። አሜሪካንን እንደገና ጠንካራ እናድርግ በሚል መሪ ቃል በአመሻው ጉባኤ ላይ

የቀድሞው ፕሬዚደንት የበኩር ልጅ የሆኑት ዶናልድ ትራምፕ ጁኒየር ንግግር አድርገዋል። እንደ እርሳቸው አባባል አሜሪካውያን የገጠማቸው አማራጭ ምርጫው በአሜሪካዊነታቸው በሚኮሩና በአሜሪካዊነታቸው በሚያፍሩ መካከል ነው። በስተ መጨረሻም ምርጫው አሜሪካ ትቅደምና አሜሪካ ውራትሁን በሚሉት መካከል ነው።

የሪፐብሊካን ፓርቲው ብሔራዊ ጉባኤ ዛሬ ምሽት ይጠናቀቃል። ዶናልድ ትራምፕ በፓርቲው እጩ ሆነው መመረጣቸውን እንደ ተቀበሉ በንግግር ያሳውቃሉ። የግድያ ሙከራ ከተደረገባቸው በኋላ በሕዝብ ፊት የሚያደርጉት የመጀመሪያው ንግግር ይሆናል። ካትሪን ጄፕሰን ከምልወኪ ዊስከንሰን ለላከችው ዘገባ እንግዶ ለነኝ ዋሽንግተን ዲሲ

ቀጣዩ ዘገባም ከዚሁ በአሜሪካ በመካሄድ ላይ ካለው የምርጫ ዘመቻ ጋር የተያያዘ ይሆናል። ባይደን በተፎካካሪያቸው ላይ ከደረሰው የግድያ ሙከራ በኋላ የመጀመሪያቸው በሆነው የምርጫ ዘመቻ አሜሪካውያን ጥቃትን እንዲያወግዙ ጥሪ አቅርበዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከትላንት በስቲያ ማክሰኞ ብርቱ የምርጫ ፉክክር ኔቫዳ ክፍለ ግዛት ለጥቁሩ አሜሪካውያን ደጋፊዎቻቸው ንግግር አድርገዋል።

ፕሬዚደንቱ በሪፐብሊካኑ ተፎካካሪያቸው በቀድሞ ፕሬዚደንት ዶናልድ ትራምፕ ላይ ከተፈጸመው የግድያ ሙከራ ወዲህ የኔቫዳው የመጀመሪያው የምረጡኝ ዘመቻ ጉዟቸው ነው። በዶናልድ ትራምፕ ላይ የተደረሰውን የግድያ ሙከራ በጥቁር አሜሪካውያን ላይ ከሚደርሱ ጥቃቶችና በመሳሪያ ከሚፈጸሙ ጥቃቶች ጋር እያያያዙ የተናገሩት ባይደን አሜሪካውያን በማናቸውም መልኩ የሚደርሱ ጥቃቶችን ማውገዝ አለብን በማለት ጥሪ አቅርበዋል።

የአሜሪካ ድምፅ የዋይት ሃውስ ዘጋቢ ፓትሲ ዊዳኩስዋራ ያጠናቀረችው ዘገባ ነው። ቆንጂት እታዬ ታቀርብልናለች። በተቀናቃኛቸው ላይ ከደረሰው የግድያ ሙከራ በኋላ እንዴት ነው በጥንቃቄ በትክክል የምረጡኝ ዘመቻቸውን ሊያካሂዱ የሚችሉት? በአሁኑ ወቅት ፕሬዝደንት ጆ ባይደን ላይ የተጋረጠው ተግዳሮት እሱ ነው።

ሁላችንም ግለቱን ጋባ አድርገን በማናቸው መልኩ የሚፈጸሙ ጥቃቶችን የማውገዝ ኃላፊነት አለብን። ባይደን ትናንት ማክሰኞ፣ ኔቫዳ ላስ ቬጋስ ከተማ ተገኝተው ለጥቁር አሜሪካውያን መራጮች ባሰሙት ንግግር ቅዳሜ ዕለት በዶናልድ ትራምፕ ላይ በተተኮሰባቸው ጥይት የደረሰውን ጉዳት በጥቁር አሜሪካውያን ላይ ከሚደርሱ ጥቃቶች ጋር እያዛመዱ ተናግረዋል።

እንደ አውሮፓውያን የዘመን አቆጣጠር በ2020 ዓ ም በነጭ ፖሊስ እጅ የተገደለውን ጆርጅ ፍሎይድንም አንስተዋል። በመሳሪያ የሚፈጸም ጥቃት ሰለባዎችን ትኩረት ባደረገ ንግግራቸው እንደ አውሮፓውያን አቆጣጠር በ2004 ዓ ም ያበቃውን ከፊል አውቶማቲክ መሳሪያ ማምረት ማስተላለፍና ባለቤትነት የሚከለክለውን ሕግ እንደገና መደንገግ አለብን ሲሉ አሳስበዋል።

ዶናልድ ትራምፕ ላይ የተተኮሰባቸው በኤአር 15 መትረየስ ነው። ሌሎች ብዙ ሰዎች ሕፃናትም ጭምር የተገደሉት እንደዚሁ ባለ መሳሪያ ነው። ስለዚህ ይህንን መሳሪያ በሕግ መከልከል አለብን። ከአሁን ቀደም እንዲታገድ አድርጌው ነበር። አሁንም እንደገና

አሳግደዋለሁ። ፔንሲልቬኒያ በትለር ከተማ ላይ የምርጫ ዘመቻቸው ላይ ሳሉ በተተኮሰባቸው ጥይት በጨረፍታ የተጎዱት የሪፐብሊካን ፓርቲ ዕጩው ዶናልድ ትራምፕ ከትናንት በስቲያ ሰኞ ሚልዋኪ ከተማ ላይ በተከፈተው የፓርቲያቸው ብሔራዊ ጉባኤ ላይ የቆሰለው ቀኝ ጆሮአቸው ተሸፍኖ ሲደርሱ ጉባኤተኞቹ የደመቀ አቀባበል አድርገውላቸዋል።

በቅርቡ ከዶናልድ ትራምፕ ጋር ባካሄዱት ክርክር ድክመት የታየባቸው ባይደን የእድሜያቸውን መግፋትና አእምሮዊ ንቃታቸውን በሚመለከት ጥያቄ እየተነሳ ነው። አሁን ደግሞ ተቀናቃኛቸው ላይ የደረሰው የግድያ ሙከራ ይብሱን የተወሳሰበ ሁኔታ ደቅኖባቸዋል። የቺካጎ ዩኒቨርሲቲው የፖለቲካ ሳይንስ መምህር ዊሊያም ሃውል ይህ ለባይደን ቀላል ጊዜ እንዳልሆነ ነው የሚያስረዱት።

በአንድ በኩል በፕሬዚዳንትነት አቅሙ አላቸው ወይ የሚለውን ስጋት ማስወገድ አለባቸው። በአሁኑ ወቅት እየተነቃቃ ካለው ከተቃዋሚያቸው ከሪፐብሊካን ፓርቲው ጋር የሚለዩበትንም ማሳየት አለባቸው። እንደገና ደግሞ አንድነት እንዲኖር ጥሪ ማድረግ፣ በፖለቲካ ምክንያት የሚፈጸም ጥቃትንም ማውገዝ አለባቸው። እነህን ሦስቱንም አንድ ላይ ማስኬድ

ለማንም ቢሆን በጣም አዳጋጅ ነገር ነው። በአሁኑ ወቅት በአገር አቀፍ ደረጃም በበርካታ ብርቱ ፉክክር የሚካሄድባቸው ክፍለ ግዛቶችም ኔቫዳን ጨምሮ ትራምፕ ባይደንን እየመሯቸው ሲሆን ጆ ባይደን የጥቁር አሜሪካውያን መራጮችን ድጋፍ ለመሳብ በሚል የእሳቸውንና የተቀናቃኛቸውን ፖሊሲዎች እያነጻጸሩ ተናግረዋል።

ዶናልድ ትራምፕ በየጊዜው ብላክ ጆብስ የጥቁሮች የሥራ መስክ የሚሉትንም አንስተው አፊዘውባቸዋል። ወገኖቼ፣ እኔ የጥቁሮች ሥራ ምን እንደሆነ አውቃለሁ የዩናይትድ ስቴትስ ምክትል ፕሬዚዳንት ሥራ ማለት ነው። ፕሬዚደንቱ አሜሪካውያን በጠላትነት መተያየት አይገባንም ሲሉም ተማጽኖ አቅርበዋል። ከግድያ ሙከራው በኋላ ባልተለመደ መልኩ

በረድ ያሉት ትራምፕም የአንድነት ጥሪ አሰምተዋል። ብዙዎች ግን የፓርቲዎቹ ጉባኤዎች ከተጠናቀቁ በኋላ የምርጫ ዘመቻው ስለሚፋፋም ይህ የአሁኑ እርጋታ ለጊዜው እንጂ የሚዘልቅ አይደለም ይላሉ።

ክብራትና ክብራን አሁን በቀጥታ የሪፐብሊካን ፓርቲ ብሔራዊ ኮንግረስ በሚካሄድበት ዊስካንሰን ሚልወኪ ወደሚገኘው ባልደረባችን ሀብታሙ ስዩም እናምራለን። ጤና ይስጥልኝ ሀብታሙ፣ እንደምንዋልክ እንደምንልሃል። በጣም ጥሩ ሀብታሙ። በቅድሚያ እስኪ ትናንት በሶስተኛው ቀን ውሎ ከነበሩት አበይት ክንውኖች ውስጥ የተወሰኑትን ብታጋራል።

አመሰግናለሁ። እንግዱ እንግዲህ በትናንት ነው ለት የሪፐብሊካኑን ፓርቲ በመወከል በፕሬዝደንታዊ ምርጫ ውድድሩ ላይ እንዲሳተፉ የተመረጡት ጄዲ ቫንስ ለመጀመሪያ ጊዜ እንግዲህ ይህንን ኃላፊነት ከተረከቡ በኋላ ንግግር አድርገዋል። ንግግራቸውን ይህ የተስፋ ምሽት ነው ብለው ነበረ የጀመሩት። በመቀጠል ደግሞ በርከት ያሉት ደቂቃዎችን የወሰዱት

ዶናልድ ትራምፕ የግድያ ሙከራ ከተደረገባቸው በኋላ ያሳዩትን ጥንካሬና ብርታት በማንሳትና በማወደስ ነው። ዶናልድ ትራምፕን መምረጥና እሳቸውን መደገፍ ለአሜሪካ ሕዝብና ለአሜሪካ የሚያመጣውን ጠቀሜታም በጥልቀት ለመዳሰስ እና ለማጋራት ሞክረዋል። የፖሊሲ ጉዳይን በተመለከተ ከተናገሩት መካከል የተወሰኑትን ለማነሳሳት ያክል የአሜሪካን የንግድ ተቋማት፣ ፋብሪካዎች የሚከላከል የሚጠብቅ

ፖሊሲ አስፈላጊነትን በሰፊው አንስተዋል። ከዚህ አንጻር ደግሞ ጎን ለጎን ያነሱት የፕሬዚደንት ባይደን አስተዳደር በተለያየ ጊዜያት ከተለያዩ የውጭ ሀገራት ጋር የፈረማቸው የንግድ ስምምነቶች የአሜሪካን ፋብሪካዎችና የንግድ ተቋማት ምን ያክል አደጋ ውስጥ እንደከተቱ አነሳስተው ወቅሰዋል። የአሜሪካ ሰራተኞችና ንግድ ተቋማትን ማስቀደም ተገቢ መሆኑንም በንግግራቸው ላይ አስምረዋል።

ከዚህ በተሻገረ ሁኔታ ደግሞ ሀገራዊ አንድነትን በማስጠበቅ በተለይ ደግሞ በፓርቲው በሪፐብሊካን ፓርቲ ውስጥ ሊኖር ስለሚገባው ትብብር አንስተዋል። በሳቸው አነጋገር ትልቅ ድንኳን በሚሉት የአንድነት መሰብሰቢያ አማካኝነት ለትራምፕ የሚያስፈልገውን ድጋፍና አሌንታነት ማሳየት እንደሚገባ አንስተዋል። ቫንስ በተለይ ካነሷቸው ሌሎች ጉዳዮች መካከል የአሜሪካ ዜጎችና ፍላጎት

የፓርቲው ተቀዳሚ ዓላማ ሊሆን እንደሚገባና ይህንንም ለማስፈጸም የሚችሉት ብቸኛው ሰው ዶናልድ ትራምፕ መሆናቸውን በጉልህ በማንሳት ለታዳሚው አጋርተዋል። ከሳቸው ባሻገር ደግሞ የዶናልድ ትራምፕ ቤተሰቦች፣ ልጆቻቸው፣ የልጅ ልጆቻቸው

ስለሳቸው ስብዕናና ሀገሪቱን ለመምራት ያላቸውን አቅም እንዲሁም ደግሞ በግል ስለሚያሳዩት አይበገሬነት እያነሳሱ ምሽቱ በዚህ ሁኔታ ውስጥ አልፏል ማለት ይቻላል። እንግዱ በጣም ጥሩ። ዛሬ አራተኛ ቀኑ ነው። ዛሬ ምሽት ይጠናቀቃል ጉባኤው። ፓርቲውን ይወክላሉ ተብለው የሚጠበቁት የቀድሞ ፕሬዚደንት ትራምፕ ዛሬ ማምሻውን ንግግር ያደርጋሉ። ከንግግራቸው አንዳንድ ነጥቦች ምን ሊናገሩ እንደሚችሉ ያገኘቻቸው ነጥቦች አሉ።

ይህስ ምሽት የዛሬው ምሽት ምንድን ነው ጠቀሜታውና የሚኖረው አንድምታ? አመሰግናለሁ እንግዲ እንግዲህ የቀድሞው ፕሬዚደንት ዶናልድ ትራምፕ ከግድያ ሙከራ ከተረፉ በኋላ ለመጀመሪያ ጊዜ በዚህ ጉባኤ ላይ ንግግር የሚያደርጉበት ቀን ነው። በዚህ ቀን የሚያደርጉት ንግግር ይዘትና አንድምታ

በመራጮች ዘንድ የሚፈጥረው ትልቅ ስፍራ ስለሚወሳ ነው። ቁልፍ ቀን መሆኑ የሚነሳው ንግግራቸው ምን ላይ ሊያተኩር ይገባል በሚለው ጉዳይ ላይ የተለያዩ ሀሳቦችና ፍንጮች እየወጡ ነው። በተለይ ቀደም ብሎ ትራምፕ ንግግራቸው የሚያጠነጥነው የባይደን አስተዳደርን ድክመት በማነሳሳት በዛ ላይ የሚሰጡት ጠንከር ያለ ሀሳብ ነበር ሲጠበቅ የነበረው። ከግድያ ሙከራው በኋላ ግን የቀደመ ንግግራቸው ላይ ለውጥ እንደሚኖር እየተጠቀሰ ይገኛል።

በዚህም ለውጥ አማካኝነት በተለይ ስለ ሀገራዊ አንድነት ሀሳባቸውን ይሰነዝራሉ ተብሎ ይጠበቃል። ከዛ ጎን ለጎን ደግሞ የፓርቲ አባላት ከመቼውም ጊዜ በላይ አንድ ላይ በመሆን ለሳቸው ድጋፍና ከዚህ ቀደም ሲያሳዩት የነበረውን ድጋፍ እንዲሁም ደግሞ አብሮነት ሊያሳዩ እንደሚገባም ያነሳሉ ተብሎ ይጠበቃል። ባይደን ከዚህ ጎን ለጎን ግን ከዚህ ቀደም ንግግራቸውም ላይ ያነሳሳቸውን

በአንዳንድ ወገኖች ዘንድ አነጋጋሪ የሆኑ የፖሊሲዎቻቸውን አቅጣጫ ዛሬ ሚያነሳሉ ይጠበቃል። ከዩክሬን ጦርነት ጋር በተገናኘ ከሕገ ወጥ ስደተኞች ጋር በተገናኘ ሀሳቦችን እንዲሁ ይሰነዝራሉ ተብሎ ይጠበቃል እንግዱ

በጣም ጥሩ። በሚልዎኪ የሚኖሩ ኢትዮጵያውያንን እንዳገኘህ በትናንትናው ሪፖርት ተመልክተናል። ዛሬ ሲያገኛቸው ኢትዮጵያውያኖች አሉ ወይ? በዚህስ ጉባኤ ላይ ምን አስተያየት ሰጥተውኋል አግኝታቸው ከሆነ

እንግዱ ሜልዋኪ ውስጥ ጥቂት ኢትዮጵያውያን ይኖራሉ። ከዋሽንግተን ዲሲ፣ ከቨርጂኒያ፣ ከሜሪላንድ ሲነጻጸር እዚያ ያለው የኢትዮጵያውያኑ ቁጥር አነስተኛ ነው። ሆኖም ግን ያላቸው ተሳትፎና ንቁ እንቅስቃሴ የሚናቅ አይደለም። በከተማ አስተዳደር ውስጥ የሰሩ በከተማ ውስጥ በሚገኙ ዩኒቨርሲቲዎች ውስጥ ያስተማሩ በተለያየ ንግድ እንቅስቃሴዎች ውስጥ ተሳታፊ የሆኑ ሰዎችን ለማነጋገር ሞክሬ ነበረ። ከሪፐብሊካኑ ብሔራዊ ጉባኤ ጋር በተገናኘ በአጠቃላይ ያለው የሰው ብዛት እንዲሁም ደግሞ የመጣው ትራፊክ

በከተማዋ ምጣኔ ሀብት ላይ ስለሚኖረው መልካም ነገር አነሳስተዋል። በአንጻሩ ግን በከተማ ውስጥ የተዘረጋው ከፍተኛ የሆነ ቁጥጥርና የእንቅስቃሴ ገደብ በንግድ እንቅስቃሴያቸው ላይ በተወሰነ መንገድ አሉታዊ ተጽዕኖ እንዳሳደረ ሳይናገሩ አልቀሩም። አቶ ሰለሞን የተባሉ በከተማው ውስጥ ካሉ ጥቂት የኢትዮጵያ ሬስቶራንት ባለቤቶች መካከል አንዱን ነው ይህንን ሀሳብ የሰነዘሩልኝ።

ከዚያ ጎን ለጎን ደግሞ በዚህ የሚመለከቱት እየታየ ያለው የፖለቲካ ንቃት ንቁ እንቅስቃሴ፣ የዲሞክራሲ አተገባበር እንደ ኢትዮጵያ ላሉ የአፍሪካ ሀገራት ሊኖረው በሚችለው አንድምታ ዙሪያም ሀሳባቸውን ሰጥቶኛል። መልካምነቱ፣ መወሰድ ያለባቸው ነጥቦችም ዘርዝረዋል። በቀጣይ ፕሮግራሞች ይዤ የምመለስ ይሆናል። እንግዱ ሀብታሙ ስዩም፣ የሪፐብሊካን ብሔራዊ ጉባኤ ከሚካሄድበት ሚልዎኪ ውስከንስን ላደረስከን ዘገባ አመሰግናለሁ።

እኔም አመሰግናለሁ። እንግዲህ ስርጭታችን ከአሜሪካ ድምፅ በመቀጠል ላይ ነው። ወባ በግጭት

በበለጠ ሰውን እየገደለ መሆኑን የምስራቅ ወለጋ ነዋሪዎች ተናገሩ፣ የሚለው ቀጣዩ ዘገባችን ነው። በኦሮሚያ ክልል የተለያዩ ዞኖች የተከሰተው የወባ ወረርሽኝ የሰው ሕይወትን እየቀጠፈ ነው ያሉ ነዋሪዎች በተለይም በምስራቅ ወለጋ ዞን ክፉኛ መዛመቱንና ለአመታት የቀጠሉ ግጭት ከሚያደርሰው ጉዳት በበለጠ ሰዎችን እየገደለ መሆኑን አመልክተዋል። የአሜሪካ ድምፅ በስልክ ያነጋገራቸው በዞኑ የሚገኙ አንድ የሕክምና ዶክተርም

ከታካሚዎቻቸው መካከል ዘጠና በመቶዎቹ ከባድ የወባ ምልክት የሚታይባቸው ታማሚዎች መሆናቸውን ጠቁመዋል።

በተለያዩ ዞኖች ያለው የጸጥታ ችግርና አለመረጋጋት የወባ ትንኝን በመከላከል እንቅስቃሴው ላይ አሉታዊ ተጽዕኖ ማሳደሩንም ነዋሪዎቹ አክለው ገልጸዋል። የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ክበበው ለአሜሪካ ድምፅ ሲናገሩ የወባ በሽታ ስርጭት ባለፉት ሳምንታት በእጥፍ መጨመሩን ገልጸው ችግሩን የሚመጥን እርምጃ መውሰድ እንደሚያስፈልግ አመልክተዋል። ፀሐይ ዳምጠው ዝርዝር አላት።

በኦሮሚያ ክልል በርካታ ዞኖች ውስጥ የወባ ወረርሽኝ መከሰቱንና በሰው ህይወት ላይ ከፍተኛ ችግር እያስከተለ መሆኑን ለአሜሪካ ድምጽ የገለጹ የተለያዩ አካባቢዎች ነዋሪዎችና የሕክምና ባለሙያዎች በሽታው በከፍተኛ ደረጃ እየተዛመተ መሆኑን አስረድተዋል። የወረርሽኙ አስከፊነት እየታየ ነው በተባለበት በምስራቅ ወለጋ ዞን የኤቨንቱ የጤና ጽሕፈት ቤት ኃላፊ ዶክተር ኡርጌሳ ደበሎ እያስከተለ ያለውን ጉዳትና እየተወሰደ ነው ያሉትን እርምጃ አብራርተዋል።

የወባ ወረርሽኝ ከዚህ ቀደም በዚህ ደረጃ አልተከሰተም፣ ወቅቱም አይደለም። በፊት በወረዳችን ቆላማ አካባቢዎች በጸደይ ወቅት ከአምስት ባልበለጡ ቀበሌዎች ውስጥ ይከሰት ነበር። አሁን ግን 21 በሚደርሱ ቀበሌዎች ውስጥ ወባ በፍጥነት የተስፋፋ ነው። በወረዳችን ወዳሉት ሁለት ጤና ጣቢያዎች ከሚመጡት በርካታ ህሙማን ውስጥ ሰማንያ በመቶ የሚሆኑት ለወባ በሽታ የተጋለጡ ናቸው። በሽታው በርትቶባቸው ወደ ሕክምና ተቋም የሚመጡትማ አይተርፉም።

በጤና ተቋማት ሳሉም ህመሙ ቢሶባቸው ህይወታቸው የሚያልፍም አሉ። በተቻለን መጠን ህብረተሰቡ ሳይዘገይ ወደ ጤና ተቋም እንዲመጣ፣ ከመድኃኒት አቅራቢ ድርጅት ደግሞ ተጨማሪ መድኃኒት እንዲሰጠን ጥረት እያደረግን ነው። ያም ሆኖ ከቀጠለ አሳሳቢ ነው። በምስራቅ ወለጋ ዞን የግዳ አያና ነዋሪ መሆናቸውን የጠቀሱትና በደህንነት ስጋት ምክንያት ስማቸውን እንዳንገልጽ የጠየቁ አስተያየት ሰጪ በወባ በሽታ ሰዎች እየሞቱ መሆኑን ከተናገሩት መካከል ናቸው።

ለመግባ የከተማችን በጸጥታው ችግር ከግዳያና ወረዳ ቀበሌዎች የተፈናቀሉ ዜጎች በርካቶች ናቸው። በሽታውን መቋቋም ከባድ ነው። በቂ ምግብ የላቸውም። ተፈናቃዮችም በየከተማው ተበታትኖ ነው ያሉት። በዚህ ሁለት ቀን ከግዳ ሆስፒታል ውስጥ ሰባት ሰዎች ሞተው እንደወጡ አይቻለም። ከእነርሱም አራቱን ሰዎች በቅርበት ታውቃቸዋለሁ። ጉዳቱ ከሚባለው በላይ ነው። አሁን ለታመሙ መድኃኒት ማቅረብ ብቻ በቂ አይደለም። ጸረ ወባ ኬሚካል መርጨት ያስፈልጋል።

ያለዛ መዙ ከባድ ይሆናል። የኦሮሚያ ጤና ቢሮ ምክትል ኃላፊ ዶክተር ተስፋይ ከበበው በበኩላቸው የወረርሽኙ መጠን ክፉኛ እየጨመረ ስለመሆኑ በነዋሪዎችና የሕክምና ባለሙያዎች በተገለጸው ይስማማሉ። ባለፉት ሳምንታት ወዲህ በበርካታ አካባቢዎች ላይ ለወባ በሽታ የተጋለጡ ሰዎች ቁጥር በእጥፍ ጨምሯል። በፊት በምስራቅ ወለጋ ዞን ሲከሰት የቆየው አሁን እየታየ ባለው መጠን አልነበረም።

ከባድ የተዛማችነት አሃዞች እየተመዘገቡ ነው። በሆሮ ጉድሩ ዞንም በተወሰኑም ወረዳዎች ውስጥ ተስፋፍቷል። በኢሉ አባቦር ዞን ዳርሞ ወረዳን ጨምሮም በቡኖ በደለ በተለይ በጨዋቃ ወረዳ ውስጥ ከፍተኛ ስርጭት እንዳለ መረጃዎች ያሳያሉ። ሆኖም ከምዕራብ ወለጋ ዞን የሚደርሰን መረጃ ከሁሉም ከፍተኛ ነው። ምስራቅ ወለጋ ዞንም በሁለተኛ ደረጃ ላይ ይገኛል።

ስለዚህ የስርጭቱ መጠን ጨምሯል። በግዳ አያና ወረዳ በአንድ የመንግስት ጤና ተቋም እንደሚሰሩና ስማቸውን እንዳንጠቅስ ጠየቁ የሕክምና ባለሙያ አሁን የተከሰተው የወባ በሽታ የአንድ ቤተሰብ ሁሉም አባላት የተጋለጡበት መሆኑን ጠቅሰው አሳሳቢነቱን አስረድተዋል። እኔ በምሰራበት ጤና ጣቢያ ውስጥ በቀን በወባ በሽታ ተይዘው የሚመጡት በትንሹ ሶስት መቶ ይሆናሉ።

የመታከሚያ ቦታም መድኃኒትም አይበቃም። የቻለውን ያህል በሜዳ ላይ እያከመን ነው። በመሃል የባሰባቸው ህይወታቸው እያለፈ ነው። ወረርሽኙ እያስከተለ ያለውን ጉዳት ከጸጥታው ችግር ጋር ስናስተያየው የወረርሽኙ ይብሳል። ሰው የጸጥታን ስጋት ሸሽቶ ያሳልፈዋል። የወረርሽኙ ግን እንዴት ያደርጋል? ከአንድ ቤት ውስጥ ሰባት፣ ስምንት ሰዎች ታመማሉ። የታማሚው ቁጥር በይጥፍ እየጨመረ ነው። ባለሙያዎች ወደ ገጠራማ ቀበሌዎች ወርደው እንዳይመረምሩ የጸጥታ ችግር አለ። ነዋሪው በወንበር ሳይቀር እርስ በርስ

የተሸካከመ ወደ ጤና ጣቢያ እየመጣም የሚታይበት በጣም አሳሳቢ ሁኔታ ነው ያለው። የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ ዶክተር ተስፋ የከበበው የበሽታውን ተዛማችነት ለመክታት እየተሰራ ነው ይላሉ። ደርቤ አብሌ ወረርሽኙን ለመክታት የተለያዩ እርምጃዎችን እየወሰድን ነው። ለምሳሌ በቡኖ በደሌና በኢሉ አባቦር ላይ ወባ በሌለበት አካባቢም ያሉ 36 የህክምና ባለሙያዎችን

ባለፈው ሳምንት ከፍተኛ ወባ ቁጥር ወዳሉባቸው ጨዋቃን የመሰሉ አካባቢዎች ልከናቸዋል። እንዲሁም ዳርሙ ላይ ያሉ ባለሙያዎች ቁጥራቸው ስላነሰ ከዞንና ከመቱ ዩኒቨርሲቲ ተጨማሪ ሰዎች እንዲሄዱ ተደርጓል። መድኃኒትን በተመለከተም አሁን የሚወሰድ በቂ ክምችት አለ ማለት ይቻላል። በምዕራብ ወለጋ ዞንም ግምቢ ከተማ ላይ፣ በቀለም ወለጋ ዞንም ደምቢ ዶሎ ላይ፣ በምስራቅ ወለጋ ዞንም እንደዛው ነው። አመቺ መንገድ የሌላቸውን ቀበሌዎችና በጠረፍ ላይ ያሉ ወረዳዎችን መድረስ ግን አስቸጋሪ ሊሆን ይችላል

በተቻለ መጠን ከአጋር ድርጅቶች ጋራም

ለመድረስ እየሞከርን ነው። የጤና ቢሮ ምክትል ኃላፊ ወረርሽኙ በፍጥነት እየተስፋፋ መሆኑን ለበሽታው የተጋለጡ ሰዎች ቁጥራቸው በእጥፍ መጨመሩንና ህመሙ የበረታባቸው ህይወታቸውን እንደሚያልፍ ጠቁመዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት በምጻሩ ዩኖቻ በቅርቡ ባወጣው ሪፖርት እንዳሰፈረው በኢትዮጵያ እንደ አውሮፓውያኑ አቆጣጠር ባለፈው ይካትት ወር 2024 ብቻ 764 ሰዎች በወባ ህይወታቸውን አጥተዋል።

ይህም በዚሁ ዓመት በጥር ወር ከተመዘገበው 611 የወባ ሞት በ25 በመቶ መጨመሩን ሪፖርቱ አመልክተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኖሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202251 3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን

ይላላችሁ የአሜሪካ ድምፅ ቪኦኤ። ለአሜሪካ ድምፅ ለምሽቱ ያዘጋጀናቸው ካዘጋጀናቸው የመጨረሻው ዘገባ ላይ ደርስናል። የመጨረሻው ዘገባ የከፍተኛ ትምህርት ተቋማት መምህራንን ኑሮ እየተመለከተ ይሆናል።

የከፍተኛ ትምህርት ተቋማት መምህራን ኑሮ ከብዷቸዋል፣ ይላል የዘገባው ርዕስ። በኢትዮጵያ የመንግስት ከፍተኛ ትምህርት ተቋማት የሚያስተምሩ መምህራን ክፍያቸው ካለው የኑሮ ውድነት ጋር የሚጣጣም ባለመሆኑ መቸገራቸውን ለአሜሪካ ድምፅ ተናግረዋል። ኑሮ የከበዳቸው መምህራን ሙያው እየተዉ ሙያውን እየተዉ በሌሎች የስራ መስኮች ላይ መሰማራት መጀመራቸውንና ተመራቂ ተማሪዎችም ሙያውን ለመቀላቀል ፍላጎት እያጡ መምጣታቸውን ይናገራሉ።

የኢትዮጵያ መምህራን ማህበር በበኩሉ ጥያቄያቸው ምላሽ እንዲያገኝ ሲሠራ መቆየቱን ገልጾ አሁንም መንግስትን በመወትወት ላይ መሆኑን አስታውቋል። በዚህ ጉዳይ ላይ ከትምህርት ሚኒስቴር ምላሽ ለማግኘት ያደረግነው ጥረት አልተሳካም። አስማማው አየነው ዝግጅቱን ያቀርብልናል። በኢትዮጵያ ረጅም ዓመታትን ባስቆጠረው የትምህርት ዘርፍ ለመምህርነት ሙያ የሚሰጠው ከበሬታ ከፍተኛው ነው ቆይቷል

በተለይም በከፍተኛ የትምህርት ተቋማት ወይም ዩኒቨርሲቲዎች ማስተማርና ተመራማሪነት ሁሉም ሊደርስበት የሚመኘው ሕልም ነበር የሚለው የወሎ ዩኒቨርሲቲ መምሩ አቶ ሙሉጌታ ጓንጉል።

ከአስር አመት በፊት ይህን እድል ሲያገኝ የተሰማው እንዲያስታውሳል። ያኔ ከልጅነትም ስለነበር ዩኒቨርሲቲ በፊት ተማሪ ያለ ዩኒቨርሲቲ ፕሮፌሰሮችን ስታይ እነሱም ሞዴል አድርገ ስትነሳና በወቅቱ የነበረው ለመምራን ይሰጥ የነበረው በአንጻራዊነት፣ እውነት ለመናገር በጣም ወደ ስርዓቱ ስገባ ደስተኛ ነበሩ። ሌላ ሴክተር ውስጥ መግባት እየተቻለ ወደ መምህርነት መርጠን ነው። የሀይር ኤዲኬሽን መምህር መሆን በራሱ የሚሰጠው ፕሪስቴጅ ነበር። መምህርነትና ተመራማሪነት ሀገር በሁሉም መስክ ለምታስመዝግባቸው እድገቶችና ለሚወጠኑ

የመፍትሄ መፍትሄ ሀሳቦች ጉልሚና እንዳለው የሚናገሩት ዶክተር ጉባኤ አሳየ ደግሞ በባህር ዳር ዩኒቨርሲቲ የሰላምና ልማት መምህር ናቸው። እናስተምርም በጣም ደስተኛ ሆነን ነበር የምናስተምር ተማሪዎችንም እኛ ሞዴል ሆነን እንትን ስለምንል የእኛ ተማሪዎችንም እኛን የሚሰጡን ክብር የትምህርት ስንሰጣቸው አቀባበላቸው ለእኛ የሚሰጡን ክብር ትልቅ ነበር እና እኛን እንደ ሞዴል ነበር የሚወስዱ አሁን አሁን ግን ያው ሁኔታዎች እየተቀያየሩ ሲሄዱ

መምህራኖች መኖር እያቃተን ሲሄድ የሚሰጠን ገቢ በጣም የሆነ ሲሄድ የትምህርት እንትኑም እየወደቀ እየወደቀ በየጊዜው እየጨመረ በመጣው የኑሮ ውድነት እየተፈተኑ ካሉ ባለቋሚ ወይም መደበኛ ወራዊ ደሞዝ ሙያዎች መካከል አንዱ መምህርነት ነው። ይህም ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲ በሚደርሰው የመማር ማስተማር ሂደት የሚያገለግሉ መምህራን ጥያቄ ሆነው ዘልቋል። የወሎ ዩኒቨርሲቲ መምህሩ ሙልጌታም የሚከፈለው ደሞዝ አሁን ካለው የኑሮ ሁኔታ ጋር የሚጣጣም አለመሆኑና

የትምህርት ስርዓቱ ላይ ያሉ ችግሮች በሚወደው ሙያ ለመቆየት ፈተና እንደሆነበት ይናገራል።

ከመሰረታዊ የሆነውን ፍላጎትን ማሟላት አይታሰብም። ጫማ መግዛት ለራስህ አይደለም፣ ለልጆች ዩኒፎርም፣ ለልጆች ደብተር፣ ለልጆች ቦርሳ በአመት አንድ ጊዜ መቀየር አችልም እና አሁን ምናልባትም እንደውም ልጆች እኔ ልጄ የኔ አባት በፊት እንግዲህ ምናቅ ነበር፣ የኔ አባት ዩኒቨርሲቲ ያስተምራል ለዚህ ዶክተር ነው ምናምን እንደ እንደ እንትን ነበር፣ እንደ ፕሬስቴጅ ነበር፣ እንደ ክብር ነበር የሚጠቀሰው። አሁን ግን ከፍተኛ ትምህርት ውስጥ መኖር ሌላው

አማራጭ ስለሌለ እንጂ በጊዜው በነበረው ባለው ነባራዊ ሁኔታ ስላልተቻለ እንጂ እዛ መውጣት የማይፈልግ ባለሙያ አለ ብዬ አላስብም። ምንም እንኳን የደሞዝና ጥቅማ ጥቅም ጥያቄዎች በሀገሪቱ በሚገኙ መምህራን ዘንድ እኩል የሚነሳ ቢሆንም በሐምሌ 2011 ዓመተ ምህረት በተተገበረው የሥራ ምዘናና የደረጃ ማስተካከያ ላይ አልተካተትንም ያሉት የዩኒቨርሲቲ መምህራን

ጥያቄያቸውን ለመንግስት በተደጋጋሚ ሲያቀርቡ ቆይተዋል። በከፍተኛ የትምህርት ተቋማት መምህራን የሚነሳውን ጥያቄ ከ2006 ጀምሮ በጥናት ለይቶ ለመንግስት ማቅረቡን የሚገልጸው የኢትዮጵያ መምህራን ማህበር በበኩሉ ጥያቄው ምላሽ እንዲያገኝ ከመንግስት ጋር ሲሰራ መቆየቱን አስታውቋል። ዶክተር ዮሐንስ በንቲ የማህበሩ ፕሬዚዳንት ናቸው። ስ መምህራንም

በየዩኒቨርሲቲው ያሉና ማህበር መሪዎች በጋራ ዘጋጅተው ያመጡት ጥያቄ ነበር። እሱን ጥያቄ ይዘን ለመንግስት አቅርበን ነበር። በርካታ ጥያቄዎች ናቸው የቀረቡ። እንግዲህ ከክፍያ ጋር የማስተር ቴሲስ፣ ፒኤችዲ ቴሲስ ፓርታይም ስራ ሲሰሩ እንደዚህ እንደዚህ ክፍያዎች ጋር የተያያዙ ጥያቄዎች የነበሯቸው እነዚህ እነዚህን ያካተቱ ሺ አስራ ሶስት

ላይ ተንሶ የመጣ ጥያቄ ነበር። እሱን ለመንግስት አቅርበን አንዳንዶቹ ለምሳሌ ማማከር ጋር ከትርፍ ሰዓት ክፍያ ጋር እነዚህ እነዚህ የመሳሰሉ ምላሽ አግኝተዋል። የመኖሪያ ቤትም ምላሽ እንሰጣለን ብለው መንግስት ያው እሱ በቶሎ ተፈጻሚ ያልሆነ ጥያቄው አሁንም ምላሽ ባለማግኘቱ የኑሮ ሁኔታው የከበዳቸው መምህራን ሙያውን እየተወ በሌሎች የስራ መስኮች ላይ መሰማራት ጀምሯል የሚሉት ያነጋገርናቸው የዩኒቨርሲቲ መምህራን፣ አዳዲስ ተመራቂዎችም ሙያውን ለመቀላቀል ፍላጎት እያጡ መምጣታቸውን ይናገራሉ።

ይህ ሁኔታ ማህበራዊ የሞራል መቃወስ እንዲከሰት ያደርጋል። የሚሉት ዶክተር ጉባኤ በበኩላቸው ችግሩ የፖለቲካ ስርዓቱ ለረጅም ጊዜ የተማረውን ኃይል እየገፋ በመምጣቱ የተፈጠረ ነው ይላሉ። አንድ ሰው አስታየር የሚያደርገው የሚመኘውን ነገር ነው መሆን የሚፈልገው እና የሚመኘውን ነገር ለመሆን ደግሞ ከላይ ያሉት ሰዎች ዩኒቨርሲቲ ውስጥ የሚያስተምሩ መምህራን

እነሱ ሞዴል መሆን አለባቸው፣ ተምሳሌት መሆን አለባቸው። እነሱ ጥሩ ደረጃ መኖር ሲችሉ ሌላውም ደግሞ ያንን ለመድረስ እንትን እያለ ስለሚሄድ ቀጣይ ጄኔሬሽን እየተሻለ ነው የሚሄደው። በስራ የሚያምን ትውልድ ይፈጠራል ማለት ነው። አሁን በስራ የሚያምን ትውልድ ተፈጥሯል። በአቋራጭ የሆነ ነገር ማድረግ የሚችል ገንዘብ ማግኘት የሚችል ገንዘብ የሚገኝበት ሌላ ቦታ ነው፣ ስራ የሚሰራው ሌላ ቦታ ነው። ሁለቱ ነገሮች አልጠጣም ብለዋል እና ይህኛው ደግሞ ቀስ ብሎ አንዱ የመጣ ሳይሆን የፖለቲካው ሲስተምም ቀስ ብሎ የተማረውን ኃይል እየገፋ እየገፋ እየገፋ በመሄዱ

በተማሪ ባህልና በዚህ በፖለቲከኛው መካከል ጥሩ ያልሆነ የግንኙነት ያንን መንግስት መስበር አልቻለም። በአዲስ አበባ ዩኒቨርሲቲ ከሀያ አምስት ዓመታት በላይ አስተምረው አሁን በጡረታ ላይ የሚገኙት የስነ ሕይወት መምህር ተመራማሪ፣ እንዲሁም የአካባቢ ሳይንስ ጥናት ባለሙያው ፕሮፌሰር ኢምረትስ ሽብሩ ተርላ የአካባቢ ተጽዕኖን ጥናትን ጨምሮ በርካታ ለምርምርና ለመማሪያ የሚያገለግሉ ጽሑፎችን አበርክተዋል።

ፕሮፌሰር ሽብሩ በጉዳዩ ላይ በሰጡን አስተያየት ይህ ሁኔታ ከአጠቃላይ ሀገራዊ ችግር የሚነሳ ነው ይላሉ። ለምሳሌ የራሴን ቦስ በማገኘው ደመወዝ ቤተሰርኬ ልጆቹ የግል ትምህርት ቤት አስተምሬ መኪና ገዝቼ ብዙ ናቶች የማስተናግድበት ገቢ ነበረ፣ በቄ ነበር። እንግዲህ ያ ሁኔታ አሁን የለም። ለትምህርት የሚሰጠውም እንደ አስተሳሰባችን የሚያይታን ጊዜም ስናስተምር የምናገለግል የኢትዮጵያን ህዝብ ሀገርን እንጠቅማለን ተብሎ ታስቦ ነው ከውጭ

ውጭ ሀገር አልቆይም ብለን ሁለት መሞሪ ሀገሮች ተመለስ። አሁን ያ የነበረው መዋቅር መድረክ የለም። አንደኛ አጠቃላይ ስለ ሀገር ለሀገር እንዳ የሚያስበውም

የተማረ ወገንን በላይ ያልተማረ ስንቱ ነው? ለእውቀት የሚሰጠው ክብር የቱን ያህል ነው? የሚገኘው ገቢ ስ እንኳን አንድ ቤተሰብ ሊያስተዳድር በእኛ ሁኔታ መደበኛ አይነት አገልግሎት ስለሚያውል እንኳን የመኪና ቤንዚን መግዣ የሚበቃ አይደለም እና ያን ጊዜ የነበረው መስተጋበር አሁን የለም። ያን አይነት የሚያስቡ ሰዎችም በብዛት ያሉ አይመስለኝም። አሁን እውቀት በብዛት ከስልጣን የሚመነጨው መዋቅም

የስልጣን መድረክ እንጂ የትምህርት ገበታ እየመሰለ አልሄደም። እንግዲህ እነዚህ ሁሉ ተደማምረው እኛ የነበርንበት ጊዜና አሁን ያለው በጣም የተለያየ ነው። እንዴት ሊታከም እንደሚችልም እርግጠኛ አይደለሁም። ለመገመትም ያዳግታል። የከፍተኛ ትምህርት ተቋማት መምህራን የሚያነሷቸውን ጥያቄዎች በተመለከተ የትምህርት ሚኒስቴር ከፍተኛ ኃላፊዎች ምላሽ እንዲሰጡን ለማድረግ ተደጋጋሚ ሙከራ ብናደርግም ለዛሬ አልተሳካልንም።

በቀጣይ በዚህ ጉዳይ ምላሽ የሚሰጡን ከሆነም አካተን ወደ እናንተ የምንመለስ ይሆናል። ይሁንና ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ሰኔ 27 2016 ዓ ም በሰጡት ማብራሪያ ወቅት በቂ ደሞዝ ሳይከፈላቸው ሀገራችሁን እያገለገሉ ናቸው በሚል ከጠቀሷቸው ሙያዎች መካከል አንዱ መምህርነት ነው።

የኢትዮጵያ መምህራን ማህበር አባላት ነሐሴ ሰላሳ ቀን 2015 ዓ ም ከጠቅላይ ሚኒስትር አብይ አህመድ ጋር በጽህፈት ቤታቸው ውይይት አድርገው እንደነበር የሚገልጹት የማህበሩ ፕሬዚዳንት ዶክተር ዮሐንስ በንቲ አሁንም ጥያቄዎችን ለመንግስት በማቅረብ ውቶታቸውን መቀጠላቸው ይናገራሉ። አጠቃላይ ይህን ችግር እንዳለ ይታወቃል። እኛም ይህንኑ በየጊዜው መድረክ ስናገኝ ለመንግስት ስናቀርብ ነው የነበረው። አሁንም አጠናክረን እያቀረብን ነው። እንግዲህ ፍልሰትም አለው ድሮ

ሁለተኛ ደረጃ ነበር በአብዛኛው የሚስተዋሉ አሁን፣ ዩኒቨርሲቲ አካባቢም የተሻለ ክፍያ ፍለጋ እየለቀቁ እንደሆነ መረጃዎች አሉ። ወደ ችግሩ ሰፊ ነው። ዩኒቨርሲቲ መምህራን የሚያነሷቸውን ጥያቄዎች ትምህርት ሚኒስትር በደንብ ነው የሚያውቀው። በጉዳዩ ላይ የአሜሪካ ድምፅ ያነጋገራቸው የዩኒቨርሲቲ መምህራን መንግስት ለትምህርት ስርዓቱ ትኩረት ሰጥቶ ችግሩን ለመፍታት ቢሰራ ጥያቄያቸውም አብረው ይመለሳል ብለው እንደሚያምኑ ይናገራሉ።

የባህር ዳር ዩኒቨርሲቲ መምህሩ ዶክተር ጉባኤ አሳዬ ችግሮችን በጥናት ለይቶ ዘላቂ መፍትሄ መስጠት ሙያውን ለመታደግ ያስችላል ይላሉ። እኔ እንድመራመር፣ እኔ እንድሰራ የመጀመሪያው ዳቦ መብላት አለ። ለምን ታሪክ ጀምሮ ከሃይስኩል ጀምሮ እስካሁን ድረስ ያለ ነው ያለው የትምህርት ጥራት ችግር። ኢኮኖሚውም እንዳለ ሆኖ በትምህርት ፖሊሲዎች ችግር የመጣለ እኔ ዩኒቨርሲቲ ውስጥ ከገባሁ በአስራ ስምንት አመት ውስጥ ሜይቢ አስር ጊዜ ወይም ዘጠኝ ጊዜ ካሪኩለም ተቀይሮ ሊሆን ይችላል። ዝም ብሎ ፈንድ ተተገኘ አንድ ሀገር የሆነ ብር ካመጣ ለዛ ነው የሚቀየረው። ተጠምቶ ምነ

ተብሎ አይደለም እሱ እሱ ረጅም ጊዜ የሚወስድ ነው ጥናት የሚያልኩ እሱን ከሱ ጋር ተገናኝቶ ነው ሌሎችም በጥናት ላይ የተመሰረቱ ነገሮች ይመጣሉ ይህን ችግር ግን ለመቅረፍ ቁርጠኝነት ያለው መንግስት ያስፈልገዋል ይህን ደግሞ መስራት ይቻላል መስራት የማይቻል ነገር የለም ዋናው ግን ትኩረት ሰጥቶ መስራት ነው በዩኒቨርሲቲ አካባቢ የሚነሳው ችግር ከሀገሪቱ አጠቃላይ ችግር የሚመነጭ ነው የሚሉት ፕሮፌሰር ሽብሩ ተድላ በበኩላቸው ለመፍትሄውም በሀገራዊ ምክክር ኮሚሽኑ ተስፋ አድርገዋል ፕሮፌሰር መስራሪያ የሚመራው የውይይት መድረክ ያ እንደ ትልቅ

ጠለላ ሆኖ እና ተግባራዊ መሆን ከቻለና ስምምነት ላይ ከተደረሰበት ከእሱ ስር እየተፈለቀቁ እየተመነዘሩ የተለያዩ ችግሮቹን ለማስተናገድ ይቻል የሆነው የሚል እንግዲህ ግምት ነው ያለኝ። እንደ አገር ማሰቡም እንደ ህዝብ ማሰቡም ተበድያለሁ የሚለውም በደሉ ምን እንደሆነ ማወቁም ያ ከሆነና አንድ አይነት አስተሳሰብም የምናስብ ከሆነ በተለያየ ደረጃ ያሉትን ችግሮች በየዘርፉ እየቀረፉ ማስተናገድ ይቻል የሆነ የሚል እምነት

በኢትዮጵያ በአሁኑ ወቅት አርባ ስድስት የመንግስት ዩኒቨርሲቲዎች የሚገኙ ሲሆን ከእነዚህም መካከል ስምንቱ የምርምር ዩኒቨርሲቲ ተብለው የተለዩ ናቸው። በእነዚህ ዩኒቨርሲቲዎችም በማስተማርና በምርምር ዘርፍ የተሰማሩ ከ አርባ ዘጠኝ ሺህ በላይ መምህራን እንዳሉ የትምህርት ሚኒስቴር መረጃ ያሳያል። በ2015 የነበረው አጠቃላይ የተማሪዎች ቁጥርም ከ436 ሺህ በላይ ሲሆን ይህም በትግራይ ክልል የሚገኙ ዩኒቨርሲቲዎችን እንደማያካትት መረጃው አመላክቷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።

ክብራትና ክብራን ከአሜሪካ ድምፅ የሐሙስ ምሽት ስረሳችን በዚህ ተጠናቋል። ስርጭቱን ከስቱዲዮ ሲቆጣጠርልን ያመሸው ኤልያስ አስማረ፣ የምሽት ዋና አዘጋጅ ጽዮን ግርማ፣ ሳስተናግዳችሁ ያመሸውት እንግዲህ ልነኝ። ነገ ምሽት በተመሳሳይ ሰዓት መገናኝ። መልካም ምሽት።